ገና ዛሬ ላሊበላ ላይ ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት ተከብሯል። ቁጥሩ የበዛ ምዕመን ከሀገር ውስጥና ከውጭም በተገኘበት ስነ ሥርዓት ላይ ፕሬዚደንቷ ባሰሙት ንግግር ኢትዮጵያውያን ካለፈው አንድ ዓመት ትምህርት እንዲቀስሙና ወደፊትም ግጭቶችን ለማስወገድ እንዲተጉ ጥሪ አሰምተዋል። የዘንድሮን ገና አከባበር ለመከታተል ላሊበላ የሚገኘው ሪፖርተራችን ኬኔዲ አባተ ዝርዝሩን ይዟል። ታሪካዊቷ የላሊበላ ከተማ በዛሬ ዕለት በገና በዓል ስነ ስርዓት ደምቃ ውላለች። በዓሉ እንደ ወትሮ ሁሉ ከተማዋ በታሪካዊነቷ በምትታወቅባቸው አስራ አንድ ውቅር አብያተ ክርስቲያናት በሚገኙበት ቅዱስ ላሊበላ ደብር ነው በተለያዩ ሃይማኖታዊ ዝግጅቶች የተከበረው። ስፍራው በዓሉን ለማክበር ከላሊበላ ከተማና አካባቢዋ እንዲሁም ከሌሎች የኢትዮጵያ ክፍሎችና ከተለያዩ የውጭ ሀገራት በመጡ ታዳሚያን ተጨናንቆ ተስተውሏል። ከዩናይትድ ስቴትስ ካሊፎርኒያ የመጣው አንግሶም ተስፋ ማርያም ከበዓሉ ታዳሚያን አንዱ ሲሆን ወደ ኢትዮጵያ ከመምጣቱ በፊት ስለ ሀገሪቱ የሚሰማው ከመጣ በኋላ ከተመለከተው የተለየ መሆኑን ለአሜሪካ ድምፅ በሰጠው አስተያየት ተናግሯል። ውቅር ቤተክርስቲያኖች እንዴት የሆኑ ብዬ መጥቼ በዛ ደግሞ ልደቱን በዓል ለማክበር ላሊበላ ውስጥ እገኛለሁ ማለት ነው። ስንነሳ ከባድ ነበረ። እንደዚህ ቆየኛን ብዬ አላሰብኩኝም። በጣም ግን የመጣው የምጣ ብዬ ነመጣት። ስመጣ ግን የእውነት የላሊበላ ሕዝብ በጣም መመስገን እፈልጋለሁ። እንግዳ ተቀባይ ነው። በጣም ደግሞ ድባቡም የሚሆን ልይት ባለ ሁኔታ የእውነት እየተገበረ ይገኛል ማለት ነው በአሁን ሳን ሚዲያው የሚያወራውና መተደው ስታየው በጣም ለሰማይና እንደ ምግድር የተራራቀ ነገር ነው ለእኔ ማለት ነው። ያየው ሚዲያ ላይ በጣም ዩቲዩብ ላይ ምናያቸው ነገሮች አዲስ አበባ እንደሆነት እንደዚህ ሆነ ምናምን የሚባል ድረስ ደርሶ ነበር። አሜሪካንስ ግን አዲስ አበባ ከተማ በተለይ ሰላም ከአዲስ አበባ ደግሞ እኔ በተለይ እኔ ላለኝ የእውነት ከአዲስ አበባ ላሊበላ ድረስ እስከምደርስ ላሊበላ ከተማና አካባቢው ከግጭት ቀጣናነት የተላቀቀው በቅርቡ እንደመሆኑ ከዚህ ቀደም በክብረ በዓሉ ላይ በብዛት የሚታዩ የውጭ ዜጎች በዘንድሮ በዓል አልፎ አልፎ ካልሆነ አይታዩም። ይሁን እንጂ በዝግጅቱ ላይ ጥቂት የውጭ ዜጎች የተገኙ ሲሆን ከእነዚህም መካከል በሀገሯ ጋና የኢትዮጵያን ታሪክና ባህል በማስተዋወቅ የምትታወቀው ዶክተር አሴቶ አባኖቤ ትገኛለች። ክብረ በዓሉ በጣም ጥሩ ነው። እየተከናወነ ያለውን ሁሉንም ሃይማኖታዊ ስነ ስርዓት ወድጅ ያለው የባህልና የሃይማኖት ልዩነቶች ሰዎችን የሚያለያዩ ሳይሆን የሚያቀራርቡ መሆን እንዳለባቸው አምናለሁ። ወደ ኢትዮጵያ ለመምጣት የወሰንኩበት አንዱ ምክንያትም ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ ነው። የአፍሪካ ህብረት ደግሞ ስሙን እንደሚያመለክተው ለህብረትና ለአንድነት የቆመ ነው። ይህም በወቅቱ የጋና መሪ ዶክተር ኳሜን ንክሩማና በኢትዮጵያው መሪ ንጉስ ኃይለ ሥላሴ መሪነት የተመሰረተ ነው። ይህንንም በአንድ አፍሪካ ዝግጅት ላይ ኢትዮጵያን በመወከል ባቀረብኩት ትዕይንት አካትቻለሁ። እነዚህ ሀገራት ለአፍሪካ አንድነት ፈርቀዳጅ ናቸው። እናም አሁን በኢትዮጵያ ሰላምን ለማስፈን መላው አፍሪካ ድጋፍ ሊያደርግ ይገባል። በዚህ ወቅት ስለ ኢትዮጵያ የሚወራው ከባድ ቢሆንም አፍሪካዊ በመሆኔ መምጣት አለብኝ ብዬ ነው የመጣሁት። ኢትዮጵያ የምትወደድ ሀገር ናት። እስካሁን ያየሁት የሚያስደንቅ ነው ብላለች። ከኢትዮጵያ የተለያዩ አካባቢዎች ለበዓሉ የመጡት ታዳሚያንና የላሊበላ ከተማ ነዋሪዎችም ከበዓሉ ጋር በተያያዘ አስተያየታቸውን ሰጥተውናል። መላኩ እንዲህ ባላለው። ከጎንደር ነው የመጣሁት። የመጣሁት ለመጀመሪያ ጊዜ ነው ስመጣ ማለት ቦታው ተጎሳቁል ይሆናል ቤተ እምነቱ ይሄ ቅርሱ ላይ ጉዳት ይኖራል ምናምን የሚል ነገር ነበረኝ እንጂ ስጋት ይኖራል ስጋት ይፈጠራል ብዬ አላሰብኩም፣ እንደማይኖርም እርግጠኛ። ከዚህ በኋላም ስጋቶቹ ተመልሰው ይመጣሉ ብዬ አላስብም። ከዚህ በኋላ ይሄ አንድነታችን አይሸረሸርም። አንድ ሆነናል። ሰሜን ጎንደር ደባርቅን የመጣሁት ሕይወት እባላለሁ። ከዚህ በፊት ሰባት አመት በመጥቻለሁ ተደጋጋሚ በየአመቱ ላይ የዘንድሮ ደግሞ ሰው ትንሽ ስለቀነሰ በግጭቱ ምክንያት ትንሽ ቀንሶ፣ ያው ደስ ይላል። በዓሉ ድምቀቱን በጣም ደስ ይላል። እና ከምን በላይ ደስ ብሎኛል የማናዮቹ ነገሮች። በዘንድሮ አመት ብዙ ነገር አይቻለሁ። ስለዘመርኩበት ተሳብሮው ምክንያት ነው። ወድሚ እዚህ እንደዚህ ሆነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እያልኩ መልእክቴን አስተላልፋለሁ። ዋኛው ኦፍ ካሪያው ስንመጣ ለምንድን ነው የምትሄዱት እየተባለ ነበር። ቀኛ ላሊበላ መጎኘት አለብን። ሁለተኛ መንግስታችን ጥሪ አድርጓል። አሁን ወደድንም ጠላንም ያለውን መንግስታችን ነው መደገፍ ያለብን። በህግ ተመርጦ ተቀመጠ ድረስ እና እሱን አምነን መጣን። ይኸው እያያችሁት ነው። ሁሉም እያየው ነው። ምንም የቀረ ነገር የለም። እየዞርን ሌሊት ሁላ ስናጎበኝ ነው ያደርነው። ሰላም ናት ሀገራችን። ያቆን መጋቢ ሳህሉ እባላለሁ። በቅዱስ ላሊበላ ቤተ ክርስቲያን ነው የማገለግለው። ይህን በዓል ዘንድሮ እንደዚህ እናከብራለን ብለን አላሰብንም። ምክንያቱም ከዛሬ ሁለት ሳምንት በፊት ጦርነት ነበር እዚህ ላይ እዚህ ከተማ ላይ ማለት ነውና አሁን ግን ያ ሁሉ ነገር ያ ጨለማ ተገፎ እግዚአብሔር ቸር ስለሆነ ግን እንደዚህ አክብረነዋል። የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ በዝግጅቱ ላይ ተገኝተው ባደረጉት ንግግር ይህን ብለዋል። እንኳን ለ2014 ዓመተ ምህረት የገና በዓል በደና አደረሳችሁ ለማለት ወዳለሁ። ዛሬ ሁላችንም እዚህ ላሊበላ ተገኝተን በዓሉን እንድናከብር መተኪያ የሌላት ህይወታቸውን ሰውተው ገብረው አጥንታቸውን ከስክሰው ደማቸውን አፍስሰው ለዚህ ክብር ላበቁን የመከላከያ ሰራዊት፣ የክልል የጸጥታ ኃይሎች፣ ለክልሉ ህዝብና በአጠቃላይ ለኢትዮጵያውያን በአገር ውስጥም በውጭም ላሉ ሁሉ ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። በኮቪድ ወረርሽኝ የተነሳ የቱሪስቶች አለመምጣት ያደረሰ ጉዳት አልበቃ ብሎ ለወራት ያሉ መሰረታዊ አገልግሎቶች ወዘተ መቋረጥ ብዙ ጉዳት እንዳደረሰ ይታወቃል። ዛሬ እኔ እዚህም የመጣሁት አይዟችሁ አብረነን ለማለት ነው። ላሊበላ የኢትዮጵያ ብቻ ሳትሆን የዓለም ቅርስ ነች። የዓለም ቱሪስቶች እንዲመጡ ነው የምንፈልገው። ይህንን በብዛት ልንሰራበት ይገባል። እንደምታውቁት ይህንን ድንቅ ቦታ በፈረንሳይ ከፈረንሳይ መንግስት በተገኘ እርዳታ እድሳት ይደረግለታል። የበለጠ ቱሪስት የበለጠ ጎብኚ እንደሚስብም ጥርጥር የለኝም። መንግስት ያንን ሁኔታ በቅርብ እየተከታተለው ነው። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ደግሞ በዓሉ በድምቀት መከበሩ በጦርነቱ የተጎዳውን የአካባቢውን ማህበረሰብ ስነ ልቦና እንደሚጠግን በመግለጽ ተከታዩን መልእክትም አስተላልፈዋል። ይህን በዓል ስናከብር ከሀብት ንብረታቸው ለወደመባቸው እና ለተጎዱ ወገኖቻችን የተወሰነውን ሀብት ድጋፍ በማድረግ የወደመ ሀብታቸውን ለመተካት መልሶ ማቋቋምና ግንባታ ፕሮግራም አስተዋጽኦ ማድረግ የሚያስፈልግ መሆኑን በዚው አጋጣሚ ጥሪን አስተላልፋለሁ። የገና በዓል ከዋዜማው ቀናት ጀምሮ በላሊበላ ከተማ እስከ ዛሬ ምሽት በተለያዩ ዝግጅቶች በሰላም ተከብሮ አልፏል። ለአሜሪካ ድምጽ ኬኔዲ አባተ ላሊበላ